እንደ አውሮፓውያኑ አቆጣጠር በ2011 ግንባታው የተጀመረውና እስካሁን የተጓተተው የእናቶች ማዋለጃ ክሊኒክ ቅዳሜ ዕለት ተመረቀ። በምረቃው ስነ ስርዓት የአካባቢው ነዋሪዎች፣ የክልሉና የወረዳው የስራ ኃላፊዎች የተገኙ ሲሆን በኢትዮጵያ የጀርመን አምባሳደር ዮሐኪም ስሚት ተገኝተው ባሰሙት ንግግር ጤና ለሁሉም ነገር መሰረት መሆኑን በመግለጽ ክሊኒኩ የሴቶችን ህይወት በመቀየር ረገድ አዎንታዊ አስተዋጽኦ ይኖራል ብለዋል። የክልሉ ምክትል ርዕሰ መስተዳድር አቶ አወላ አርባ በበኩላቸው ድርጅቱ ላደረገው ድጋፍ በክልሉ መንግስት ስም አመስግነዋል። በክሊኒኩና በድርጅቱ ታርጌት ስም የሚወሩ ብዙ ብዙ ነገሮች ሰምተናል። በስማችን የሚለመነው ገንዘብ ብዙ እዚህ ጠብ የሚለው ትንሽ ከሚል ጀምሮ ወደፊት ልናጣራው እንደ የቤት ስራ የወሰድ ነው። ሌላም ሌላም ለዛሬ የሚጨበጡ ነገሮች ላይ አትኩረን እንደ ኢትዮጵያውያን አቆጣጠር በመጋቢት 2011 ግንባታው የተጀመረ ክሊኒክ እስካሁን ለምን ተጓተተ ብለን የድርጅቱ የኢትዮጵያ ተወካይ አቶ አሊ ሜክላን ጠየቅናቸው። ክሊኒኩ ግንባታው የተጀመረው 2011 ነው ማርች ላይ። ከዛ በኋላ ለአንድ ኮንትራክተር ተሰጥቶ ነበር ስራው። እሱ የሰራው ስራዎች በሱ ደስተኛው ስላልሆኑ ጀርመኖች ራሳቸው ሰዎች አምጥቶ በጀርመን ኳሊቲ እንዲሰራ፣ በዛ ምክንያቱ ነው እስካሁን ድረስ የቆየውና ከ2011 እስካሁን ድረስ ያላለቀው። ታርጌት የተባለው ምግባረ ሰናይ ድርጅት ላለፉት 9 ዓመታት ተንቀሳቃሽ ክሊኒክ በመክፈት በአፋር ክልል ዞን 2 በመንቀሳቀስ የብልትል ተላይ የደረሰባቸው ሴቶች በመርዳት ስራው እንደጀመረ የድርጅቱ የኢትዮጵያ ተወካይ አቶ አሊ ሜክላ ገልጸውልናል። የአክሱም፣ የላሊበላ፣ የፋሲለደስ እና ሌሎች ግንባታ አሻራዎች ምስክር ባለባትና ከዘመኑ ጋር የዘመኑ ውስብስብ ሕንፃዎች የሚሰሩ ኮንትራክተሮችና ባለሙያዎች ባሉባት አገር በርና ኮርኒስ ለመስራት ከጀርመን ባለሙያዎች አምጥተን ለመስራት ነው የተጓተተው የሚለው አባባል አፋሮች ቀልድ ነው እያሉ ያሽሟጥጡባቸዋል። ብዙ መንግስታዊ ያልሆኑ ድርጅቶች የሚጠሏት አንድ ጥያቄ አለች። የፕሮጀክቱ ባጀት ስንት ነው የምትል። ይህን ጥያቄ ለኃላፊው አቅርበን ላቸው ተከታይን ብለውናል። ባጀቱ ብዙ ብር ነው የወጣበት። ለምን ኢኩዊፕመንቱ ከጀርመን ነው የመጣው የተሰራው ደብ ኳሊቲ ስለሆነ ኦልሞስት ወደ 27 ሚሊዮን ኢትዮጵያ ብር ነው መስታውሰው። አንዳንድ ነገሮችም አለ ከዛ በላይ ነው የሚሆነው ክሊኒክ ኩ ስለሚሰጠው አገልግሎት አስመልክተው አቶ አሊ ተከታይም ብሎናል። ስራው አሁን ኦልሬዲ ሰኞ እንጀምራለን እያለን ነው። አገልግሎቱ የሚሰጠው እንግዲህ ጃይኔኮሎጂ ክሊኒክ ስለሆነ ዘጠና ፐርሰንት ወይም ማዋለጃ ብቻ ነው። ለእሱ እስከ ኦፕሬሽን ድረስ መስራት ይቻላል። በማዋለት ያለው ችግር ላይ ሌላ አገልግሎት እስካሁን ድረስ ኤመርጀንሲ ካልሆኑ ብዙ አልተዘጋጀንም፣ ሌላ አገልግሎት ለመስጠት። ክሊኒኩ የተሰራባት ፈረስ ደጋ የተባለችው ከተማ ህዝቡ በውሃ ችግር እየተሰቃየ መሆኑን ለመመልከት ችለናል። አንዲት ሴት ውሃ ለመቅዳት ስድስት ሰዓታትን ወረፋ ትጠብቃለች። የማዋለድ አገልግሎት ለመስጠት የተከፈተ ክሊኒክም የራሱ ውሃ መቆፈር ሲገባው፣ ክሊኒኩም ከህዝቡ ጋር እየተጋፋ በአህዮች ውሃ እያመላለሰ ነው የሚጠቀመው። የማዋለድ አገልግሎት ያለበቂ ውሃ ለማካሄድ አስቸጋሪ እንደሆነ የአካባቢው ነዋሪዎች ስጋታቸውን ይገልጻሉ። ይህ ሁኔታ በአዲስ አበባ በአንድ የመንግስት ክሊኒክ የተለጠፈ ማስታወቂያ አስታወሰን የማዋለድ አገልግሎት የምትፈልጉ ውሃ በጀሪካን ይዛችሁ እንድትመጡ እናሳስባለን የሚል ለዶቼ ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ኩነባ ወረዳ ፍረስ ደገም